ወጣት ቴዎድሮስ አቦሃይ ይባላል። ተወልዶ ያደገው በሰሜን ጎንደር አምባ ጊዮርጊስ ሲሆን ወደ አዲስ አበባ የመጣው በ1996 ዓ ም ነበረ ወጣት ቴዎድሮስ አባቱ ድሆችን ሲረዱና ጎጆ ቀልሰው ሲሰጡ ጭምር እያየ እንዳደገና ይህ ውስጡ ለተፈጠረው ሰብዓዊነት መሠረት እንደሆነው አጫውቶናል። በታክሲ ሥራ ላይ እያለ አሁን ለጀመረው ሰብዓዊነት ምክንያት የሆነውን አጋጣሚ እንዲህ ያስታውሰዋል። ከቡራዩ ወደ ሰፈር እየመጣን ወደ ሸጎሌ አስኳ አካባቢ ባልና ሚስት እናገኛለን። ሌሊት ነው። ምሳ ተኩል አካባቢ ነው። በአጋጣሚ ምጥ ላይ ናቸው። ሴቷ ምጥ ላይ ስትሆን ዝም ብለው የወጡት እና ወጡና ሲያስቆሙ እኛ ደግሞ ሚኒባስ ታክሲ ነበር እና በዛን ሰዓት ምንሰራው ሲያስቆሙን ቆምንና ያለውን ነገር ስናናገራቸው ምንድ ነው ስንላቸው ለማናገር ራሱ ጊዜም አልነበራትም። በጣም አሟታል። በጣም በቃ መጣው መጣው እያለ ነው። በሩን እንደ ተከፈተ ዝም ብላ ገባች። ኧረ የሰው ያለ ምናምን ብዙ እንትኖችን እየተናገረች ገባች መኪና ውስጥ። እኛም ያው ግባል ነው እና ባሏን ይዘናቸው ይሄድን። ወደ ካስኮ ኮልፌ አጠናተራ ጤና ጣቢያ ነው የሚሄዱት ክትትላቸው እዛ ነው እና ይዘናት እየሄድን መንገድ ላይ ወለደች። ከዚህ ጊዜ ጀምሮ በመንገድ ላይ ያገኛቸው እርግዞች ብቻ ሳይሆን አቅመ ደካሞችንም ወደ ሰፈራቸው በማድረስ ሰብዓዊ ተግባራቱን ቀጠለበት ወጣት ቴድሮስ። ይህ ግን በሚሄድበት አጋጣሚ የሚያደርገው በመሆኑ እርካታ አልፈጠረለትም። ለምን ለወላድ የነፃ አገልግሎት አልሰጥም? ያለ ወረቀት ያለ ስልክ ያገኘኋቸውን ሰዎች በማድረስ እስካሁን አሳልፍ ዋለሁ ግን እነዛ ሰዎች መንገድ ላይ ሳገኛቸው እንጂ እንደዚህ አይነት ሰው አለ ብለው ደውለው መጥተው ሄጀላቸው አገልግሎቱን አያገኙ። ስለዚህ ምን እንትና አልኩኝ፣ ለወላድ የነፃ አገልግሎት እንሰጣለን ብዬ ልጻፍና ስልኬን አርጌ ልለጥፍ ብዬ ወረቀቱን ለጥፍኩኝና አሁን በማገልገል ይገኛል። ከእጅ ወደ አፍ በሆነ ኑሮ ሁኔታ እንዲህ አይነት ሰብአዊ ተግባራት ለማሰብ የሚከብድ ቢመስልም ወጣት ቴድሮስ እርካታና ደስታ የሚያገኝበት እንደሆነ አጫውቶናል። ለእኔ ትልቁ ደስታዬ ለችግራቸው ደርሽ የላቸው ማደርሳቸው፣ ሰዎች በቃ ባይመርቁኝ እንኳን ከችግራቸው አውጥቼ በአግባቡ ለሕክምና እንዲበቁ አርሻቸው፣ እድሜም የሚሰጠው ፈጣሪ ቢሆንም ከሱበታቸው ይህንን ነገር ረድቻቸው የማየው ነገር እኔ እጅግ በጣም ከማገኘውም ከምሰራው ስራ በጣም ደስተኛ ነኝ። ለምን ዋናው የአእምሮ ሰላም ስለሆነ፣ አእምሮዬ እፎይታ አለው። ሰርቼ እነሱን አድርሼ፣ ሌላ ኖርማል የራሴ ስራ ባይኖር እንኳን ገብቼ ተኛለሁ በነጻነት ንጹህ ነው፣ ውስጤ ንጹህ ነው፣ አእምሮዬ በጣም ደስተኛ ነው። ቤት ቢኖረው የኔ ቢጤዎችን አሰባስቦ የማገዝና ሌሎች ሰብአዊ ተግባራትን ማከናወን ምኞት እንዳለው የገለጸልን ወጣት ቴድሮስ አቦሀይ ማብራሪያውን በመቀጠል እዛ ሕክምና ቦታ ስትሄድ በጣም ብዙ የሚያለቅስ ሰው፣ የወደቀ ቀጥታ ሕክምና የማያገኝ፣ ወረፋ የሚጠብቅ። በጣም እጅግ በጣም ብዙ ሰዎች አይቻለሁ። ና ለእነሱ ለእነሱ ብደርስላቸው በአጠቃላይ ለተቸገረ እናቴ እህቴ ምናምን አደለም፣ እነሱ ርቀው ነው የሚኖሩት፣ ግን አካባቢ ላይ ያለውን ሰው ስረዳ ነው። እግዚአብሔር ደግሞ እዛ ጋር ያለውን ነገር ንጹህ ሊያደርገው የሚችለው ና የተቸገረን ሰው በአጠቃላይ ብረዳ፣ ይሄ መልካም ፍላጎቴ ነው። እግዚአብሔር ደግሞ እዚህ እንደሚያደርሰኝ አምናለሁ። እናንተም እንድትጸልዩልኝና ሰዎችም እኔን አይተው እንደኔ እንዲሆኑ ነው እኔ የምመኘው። ይህ የወጣት ቴዎድሮስ አቦሃይ ተግባር መልካም ትምህርት የሚሰጥ መሆኑን አስተያየት ሰጪዎች ይናገራሉ። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም